የአሜሪካ ድምፅ ነው። በ22 በ25ና በ31 ሜትር ባን እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ምሽት የአሜሪካ ድምፅ ዝግጅታችን አሁን ጀመረ። ¶¶

በባህር ዳር የጥበበ ግዮን ስፔሻላይዝ ሆስፒታል የቀዶ ጥገና ሕክምና ክፍል ዳይሬክተር የነበሩት ዶክተር አንዱ አለም ዳኜ በተኮሰባቸው ጥይት መገደላቸው መገለጡና በዚህ ጉዳይ ላይ የከተማው ፖሊስ ምላሽ በምሽቱ አካተናል። በትግራይ ክልል የፖለቲካ ኃይሎች ያወዛገበው አማካሪ ምክር ቤት ተቋቋሚ የሚሉትና የሀገር ውስጥና ዓለም አቀፍ ዘገባዎች በምሽቱ ወደ እናንተ የምናደርስ ነው የሚሆነው ሰኞ ጥር 26 2017። ሰላም ጤና ይስትልን፣ ተመልካቾቻችንና አድማጮቻችን እንደምነ

አምሽታችኋል የአሜሪካ ድምፅ የዛሬ ሰኞ ምሽት ዝግጅታችን አሁን ተጀምሯል። አስመሟየ ነው እያስተናገድኳችሁ፣ እስከ ምሽቱ አራት ሰዓት ድረስ አብሬያችሁ አመሻለሁ። ለዓለም ዜናዎቹ አሉላ ከበደ ዚህ አብሮኛለ። የስቱዲዮ ቅንብሩን ደግሞ የሚመራልን ንጉሱ ታምሬ ነው። የዛሬው የምሽቱ ዋና አዘጋጅ ቆንጅታየናት።

እስከ ምሽቷ አራት ሰዓት ድረስ ከእኛ ጋር አብራችሁን ቆይታ እንድታደርጉ እንጋብዛለን። በዌብሳይታችን አማሪክ ዶት ቪኤንስ ዶት ኮም እንዲሁም በፌስቡክ አት አማሪክ ላይ ደግሞ በቀጥታ ታገኙናላችሁ። በዛም እየተከታተላችሁን አብራችሁ እንድታመሹ በድጋሚ ጋብዛለሁ። አሁን ቀጥታ የምናልፈው ወደ ዓለም ዜናዎች ነው። አሉላ ይጠበቃቸዋል። ሰላም ጤና ስትልኝ፣ ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሶቹን ትራምፕ በአዲሱ

ዩናይት ስቴትስ ቀረጥ ጉዳይ የካናዳውን ጠቅላይ ሚኒስትር ትሩዶን አነጋገሩ። ይህንኑ አዲሱን የትራምፕ የቀረጥ ወጃ ተከትሎ የእስያና የአውሮፓ አክሲዮን ገበያዎች ዋጋ መቀዛቀዙ ተዘገበ። ጅቡቲ በኢትዮጵያ ንበር ውስጥ የድሮን ጥቃት ፈጽማለች መባሉን አስተባበለች። የሚሉት ይገኙበታል። ወደ ዝርዝሩ እንዘልቃለን። ትራምፕ በአዲሱ ቀረጥ ጉዳይ የካናዳውን

ትሩዶን አነጋግረዋል። የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ ከካናዳ ሜክሲኮና ቻይና በሚገቡ ምርቶች ላይ የጣሉት አዲስ ቀረጥ ተፈጻሚ ከመደረጉ አንድ ቀን ቀደም ብሎ በዛሬው ዕለት ከካናዳው ጠቅላይ ሚኒስትር ጀስቲን ትሩዶ ጋር መነጋገራቸውን አስታውቀዋል። ትሩዝ ሶሻል በተባለው የራሳቸው የማህበራዊ ሚዲያ አውታር ላይ ባሰፈሩ ጽሑፍ ከሰዓት በኋላ ላይ ትሩዶን እንደገና አነጋግራቸዋለሁ ያሉት ትራምፕ

አዲሱ ቀረጥ ካናዳ ወደ አሜሪካ የምታስገባውን ለብዙዎች ሕይወት መጥፋት ምክንያት ሆኗል የሚሉትን ፌንቲኔል የተባለ አደገኛ መድኃኒት ቁጥጥር እንድታጠነክር ለማስገደድ ነው ሲሉም ይሞግታሉ።

ትራምፕ ከሁለቱ ጎረቤቶቻቸው ካናዳና ሜክሲኮ እንዲሁም ከቻይና ጋር በሚገቡ ምርቶች ላይ አዲስ ቀረጥ ጣሉና በምላሹም ሁለቱ ሀገሮች በዩናይትድ ስቴትስ ላይ የአጻፋ ቀረጥ መጣላቸውን ይፋ ካደረጉ በኋላ ከመሪዎቹ ጋር ለመነጋገር ማቀዳቸውን በትላንትና እለት አመልክተው ነበር። ትራምፕ በመጀመሪያው የስልጣን ዘመናቸው ከካናዳና ሜክሲኮ ጋር ተደራድረው ነጻ የንግድ ስምምነት ተግባራዊ ቢያደርጉም

ከነገ ማክሰኞ አንስቶ ተፈጻሚ የሚሆን አዲስ የሃያ አምስት በመቶ ቀረጥ ሲጥሉባቸው በቻይና ላይ ደግሞ ቀደም ብሎ ከተደነገገው በተጨማሪ የአስር በመቶ ቀረጥ ጥለዋል። ትራምፕ ህገወጥ ፍልሰትን ለማስቆምና የዩናይት ስቴትስ ውስጥ ለብዙዎች ህልፈት ምክንያት የሆነው ፌንቲኔል የተባለው አደገኛ መድኃኒት ወደ አሜሪካ እንዳይገባ ለመከላከል በቂ ጥረት አላደረጉም ሲሉ ነው ሶስቱን አገሮች የከሰሱት። ይበ እንዲህ እንዳለ ዶናልድ ትራምፕ ትላንት እሁድ ማለዳ ላይ

ትሩት ሶሻል በተባለው የራሳቸው ማህበራዊ አውታር ላይ ባሰፈሩ ጽሁፍ በቀረጥ ጭማሪ ወጪ የተነሳ አሜሪካውያን ሸማቾች ከፍተኛ የገበያ ዋጋ ጭማሪ ሊገጥማቸው እንደሚችል አምነዋል። በሌላ በኩል ለፌዴራል መንግስት ተጨማሪ ቀረጥ የሚከፍሉ የአሜሪካ ኩባንያዎች ከሌሎች አገራት ለሚያስገቧቸው የተለያዩ ምርቶችና ሸቀጦች የሚጠይቁትን ተጨማሪ ወጪ ሙሉውን አሊያም የሚበዛውን ወደ ሸማቾቹ ያሳልፋሉ

በአዲሱ ቀረጥ የተነሳም ጥቂት ቆንጠጥ የሚያደርግ ስሜት ወይም ምም ሊኖር ይችላል ሲሉ ትራምፕ ራሳቸው ለሰነዘሩት ጥያቄ ሲመልሱ፣ አሁን ምናልባት ሊኖርም ላይኖርም ይችላል። ነገር ግን አሜሪካን ዳግም ታላቅ እናደርጋለን እናም ቢከፈል የማያስከፋ ዋጋ ነው ብለዋል። አዲሱን የትራምፕ ቀረጥ እወጃ ተከትሎ የእስያና የአውሮፓ አክሲዮን ገበያዎች ዋጋ ማዘቅዘቁ ተዘግቧል።

መሰንበቻውን የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ ከቻይና፣ ሜክሲኮና ካናዳ በሚገቡ ምርቶች ላይ የጣሉት ቀደም ብሎ የተገለጸው አዲስ ቀረጥ በባለ ሀብቶች ላይ ያሳደረውን ስጋት ተከትሎ የሲያና የአውሮፓ አክሲዮን ገበያዎች ዛሬ በእጅጉ አሽቆልቁለው ታይተዋል። የብሪታንያው

ኤፍቲኤስ በእኩለ ቀን ግብይት ወቅት የአንድ ነጥብ ሁለት አምስት በመቶ ቅናሽ ሲያሳይ የጀርመኑ ዳክስ እና የፈረንሳዩ ካክ በየበኩላቸው ወደ አንድ ነጥብ ሰባት በመቶ ቅናሽ አስመዝግበዋል። በተመሳሳይም የጃፓኑ ኒኪ የሁለት ነጥብ ስድስት ስድስት በመቶ፣ የደቡብ ኮሪያው ኮስፒ የሁለት ነጥብ አምስት በመቶ እንዲሁም ማለዳ ላይ ከሁለት ነጥብ በመቶ በላይ አዘቅዝቆ የነበረው የሆንግ ኮንጉ ሃንግ ሴንግ ኢንዴክስ በዜሮ ነጥብ ሰባት በመቶ ቅናሽ ተዘግተዋል።

የዩናይት ስቴትስ አክሲዮን ገበያዎች ዋጋ ዛሬ ከመከፈታቸው አስቀድሞ ዝቅ እንዳለ እንደነበርም ተመልክተዋል። ትራምፕ ባለፈው ቅዳሜ በካናዳና ሜክሲኮ ምርቶች ላይ አዲስ የ25 በመቶ ቀረጥ እንዲሁም በቻይና ምርቶች ላይ የ10 በመቶ ቀረጥ እንደሚጥሉ ይፋ ማድረጋቸውን ተከትሎ ሁለቱ ሀገሮች፣ ካናዳና ሜክሲኮ፣ ትራምፕ ለወሰዱት ምላሽ በዩናይት ስቴትስ ምርቶች ላይ ከበድ ያለ ቀረጥ እንደሚጥሉ አስታውቀው ነበር።

ቻይና በበኩሏ አይነቱን ይፋ ያላደረገችው እርምጃ እወስዳለሁ ስትል ዝታለች። ቻይና፣ ሜክሲኮና ካናዳ ዋነኞቹ የዩናይት ስቴትስ የንግድ ሸሪኮች ናቸው። ጅቡቲ በኢትዮጵያ ድንበር ውስጥ የድሮን ጥቃት ፈጽማለች መባሉን አስተባበለች። የጅቡቲ የጸጥታ ኃይሎች አሸባሪዎች ብለው በገለጹት አንድ አማጺ ቡድን ላይ በኢትዮጵያ ድንበር አቅራቢያ

ባደረጉት የድሮን ጥቃት ስምንት የቡድኑ አባላትና ለጊዜ ቁጥራቸው ያልታወቁ ሲቪሎችን መግደላቸውን ባለስልጣናት ትላንት እሁድ አስታውቀዋል። አዶራታ በተባለና ከኢትዮጵያ ድንበር ስድስት ኪሎ ሜትር ርቀት ላይ በሚገኝ ስፍራ የድሮን ጥቃቱ እንደተፈጸመ የጅቡቲ መከላከያ ሚኒስቴር መግለጫ አመልክቷል። ስምንቱ አሸባሪዎች ተገድለዋል ያለው መግለጫ ነገር ግን የሀገሪቱ ሲቪል ዜጎችም ሕይወታቸውን አጥተዋል ነው ያለው።

ቡድኑ በጅቡቲ ወታደራዊ ዞታዎች ላይ ስጋት የሚደቅኑ አድራጎቶች ውስጥ መግባቱ እንደታወቀና ምርመራም እንደተደረገ የመከላከያ ሚኒስትሩ መግለጫ ጨምሮ አመልክተዋል። ጥቃቱ የተፈጸመው በኢትዮጵያ ድንበር ውስጥ እንደሆነ በማህበራዊ ሚዲያ የተሰራጨውን ሪፖርት ጅቡቲ አስተባብላለች። የአፍሪካ ቀንድ የሶማልኛ ቋንቋ አገልግሎት ከጅቡቲ የጸጥታ ኃይሎች ተጨማሪ መረጃ ለማግኘት ላቀረበው ጥያቄ እስካሁን መልስ አላገኘም።

ክቡራትና ክቡራን አድማጅ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ የሚተላለፈውን የሰዓቱን የዓለም ዜና ነው። በሲዳማ ክልል ስድስት ሰዎች በትራፊክ አደጋ ህይወታቸው ማለፉ ተዘገበ። በክልሉ ደቡባዊ ሲዳማ ዞን አለታወንዶ ወረዳ በትናንትናው ዕለት ቡና የጫነ አንድ ከባድ መኪና ተገልብጦ ስድስት ሰዎች ህይወት ማለፉን የክልሉ ፖሊስ ኮሚሽን አስታውቋል። የሰሌዳ ቁጥሩ ኮድ ሶስት

ስድስት ኦሮ የሆነ የጭነት መኪና አሽከርካሪውና ረዳቱን ጨምሮ አስር ሰዎች ማሳፈሩና ሌሎች ሁለት ሰዎች ላይም ከባድ የአካል ጉዳት እንደደረሰባቸው የክልሉ ፖሊስ ኮሚሽን የመንገድ ደህንነት ቁጥር ኃላፊ ቁጥጥር ኃላፊ ዳንኤል ሽንኩራ ለአሜሪካ ድምፅ ተናግረዋል። በቸልተኝነትና ጥንቃቄ ጉድለት አደጋውን አደረሱ ያሏቸው የመኪናው አሽከርካሪና ረዳቱ

በአሁኑ ሰዓት ባለታ ወንዶ ወረዳ በፖሊስ ቁጥጥር ስር ናቸው ብለዋል። ከስፍራው አያደረሰን ዘጋቢያችን ዮናታን ዘብዲዮስ ነው። በመጨረሻም በአማራ ክልል ዋና ከተማ ባህር ዳር የጥበበጊዮን ስፔሻላይዝድ ሆስፒታል የቀዶ ጥገና ህክምና ክፍል ዳይሬክተር የነበሩት ዶክተር አንዱ አለም ዳኜ ከትላንት በስቲያ ጥር 24 2017 ዓ ም

ከስራ አምሽተው ወደ ቤታቸው በመመለስ ላይ ሳሉ ባልታወቀ ሰው በተተኮሰባቸው ጥይት መገደላቸው ተገለጠ። የባህር ዳር ከተማ አስተዳደር ፖሊስ መምሪያ ኃላፊ ኮማንደር ዋለልኝ ቢምረው ለአሜሪካ ድምጽ በሰጡ ቃል ዶክተሩ በባህር ዳር ዩኒቨርሲቲ ህክምናና ጤና ሳይንስ ኮሌጅ ስር ባለው ጥበበጊዮን ስፔሻላይዝድ ሆስፒታል ቅጥር ግቢ ውስጥ ወደሚገኘው የመኖሪያ ቤታቸው በመሄድ በነበሩበት ሰዓት

በከተማው ሰባት ታሚት ቆሼ በተባለ ስፍራ በታጣቂዎች በተኮሰባቸው ጥይት ህይወታቸውን አጥተዋል ብለዋል። ክብራትና ክብራን ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚ ላይ አበቃ። መልካም ምሽት።

የተከበራችሁ ተመልካቾቻችንና አድማጮቻችን እየተከታተላችሁ የምትገኙት የሰኞ ምሽት የጥር 26 2017 ዓ ም የአሜሪካ ድምፅ ዝግጅታችን ነው።

ቀደም ሲል ከዓለም የተሰባሰቡ ዜናዎች ወደ እናንተ ደረሱ። ለዜናዎቹ አሉላ ከበደን አመሰግናለሁ። እስከ ምሽቱ አራሳት ድረስ ከኛ ጋር ቆይታ እንድታደርጉ ጋብዛለሁ። እያስተናገድኳቸው ኳቸው ያለው ታስማማ ታስመማየ ነው ነኝ። የስቱዲዮ ቅንብሩን ንጉሱ ታምሬ፣ የምሽቱ ዋና አዘጋጅ ደግሞ ቆንጅ ታየነች። የወይብና ማህበራዊ ድረገጽ ፕሮዲውሰራችን አባየ ገበያውን በምሽቱ ከኛ ጋር አብራናለች። አሁን በድጋሚ አብራችሁን እንድትቆዩ እንጋብዛለን። በቀጥታ የምናልፈው ወደ ምሽቱ አብይረስ ነው።

በትግራይ ክልል የፖለቲካ ኃይሎችን ያወዛገበው አማካሪ ምክር ቤት ተቋቋመ። የትግራይ ክልል ጊዜያዊ አስተዳደር አማካሪ ምክር ቤት ትላንት ውድ በይፋ ተቋቁሞ ስራ ጀምሯል። ምክር ቤቱ የተለያዩ የፖለቲካ አመለካከት ያላቸው ሰዎች የተሳተፉበት እና የክልሉ ጊዜያዊ አስተዳደር ስራዎች የሚከታተል ነው ሲሉ የክልሉ ጊዜያዊ አስተዳደር ፕሬዚዳንት ጌታቸው ረዳ ተናግረዋል። አቶ ሞገስ ታፈር ዋና ስብሳቢ፣ የውድብና ጽናት ትግራይ ሊቀመንበር ዶክተር ደጀነ መዝገበ ደግሞ ምክትል ስብሳቢ አድርጎም ምክር ቤቱ መርጧል።

በዚሁ ምክር ቤት የተጋበዙ ሳልሳዊ ወያነ ትግራይ የዲያስፖራ አባላትና የጸጥታ አካላትም አልተሳተፉም። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወት ቡድንም ከዚህ ቀደም አማካሪ ምክር ቤቱ ህዋት ላይ የፖለቲካ ጥበት ለማካሄድ የተሸረበ ሴራ ነው በማለት ተቃውሞት ነበር። ሁልጌታ ጽባ ተጨማሪ ያለው የተለያዩ የትግራይ ክልል የፖለቲካ ኃይሎች ሲያወዛግብ የቆየው የጊዜው አስተዳደሩ አማካሪ ካውንስል ትላንት እሁድ ጥር 24 ቀን 2017 ዓ ም ተቋቁመዋል።

ግጭትን በዘላቂነት ለማቆም በፕሪቶሪያ የተፈረመውን ስምምነት ተከትሎ በክልሉ ተቋቁሞ የነበረው ምክር ቤት መፍረሱ ይታወሳል። በዚህም ክልሉ ለሁለት ዓመታት ያህል ያለ ምክር ቤት ቆይቷል። ትላንት እሁድ የተቋቋመው አማካሪ ምክር ቤት ከፈረሰው ምክር ቤት 38 ተወካዮች የሚሳተፉበት መሆኑ ተገልጿል። እንዲሁም በአቶ ጌታቸው ረዳ ከሚመራ የህወሀት ቡድን አረና ውድብ ናጽነት አክሱማዊና አሲምባ ፓርቲዎች በምክር ቤቱ ተሳታፊ ሆነዋል። የክልሉ የሲቪል ማህበረሰብ ተቋማትና

በአዲስ አበባ የሚኖሩ የክልሉ ተወላጆችም ተወክለዋል። በምክር ቤቱ የክልሉ የተለያዩ የፖለቲካ ኃይሎች በአንድ መድረክ የሚወያዩበት እድል ይፈጥራል ሲሉ የጊዜያዊ አስተዳደሩ ፕሬዚደንት ጌታቸው ረዳ ተናግረዋል። ኣብ ትግራይ ዝርከቡ ሓሳብ ኣለና ዝብሉ ወገናት ሓሳባትን ብማዕረ ንክድመፁ ዘክእል በትግራይ የሚገኙ ሀሳባለን የሚሉ ወገኖች ሀሳባቸው በእኩልነት የሚደመጥበት ምቹ ሁኔታ የሚፈጥር ይሆናል ብዬ ተስፋ አደርጋለሁ።

የዚሁ በዛሬ ዕለት እየጀመርነው ያለነው አማካሪ ምክር ቤት ዋና ስራ ሰላምን ማጽናትና ዋስትናውን መጠበቅ መሆን ይገባዋል። ይህም የፕሪቶሪያውን ስምምነት በመያዝ እስካሁን ያልተፈጸሙ መሰረታዊ የትግራይ ሕዝብ ጥያቄዎችን መመለስ ነው። በተለያዩ ኃይሎች ስር ያለውን ግዛታችንን ነፃ ማውጣት፣ ተፈናቃዮችን መመለስና መልሶ ማቋቋም፣ እንዲሁም የትግራይን ወሰን ከጦርነቱ በፊት ወደ ነበረበት መመለስ ያስፈልጋል። እነዚህ ተግባራት የሚፈጸሙበት

በተሻለ መልኩ ለመተግበር የሚያስችል ሀሳብ የሚሰበሰብበትና የተሻለ አደረጃጀት ፈጥረን በጋራ የምንሰራበት መድረክ ይሆናል። አቶ ጌታቸው በምክር ቤቱ መክፈቻ ላይ ባሰሙት ንግግር በሁለት የተከፈለው የህወሀት አመራር በድርድር ወይም በእርቅ ወደ አንድ ቢመጣ እንኳን

አሁን ያለው የትግራይ ችግር ብቻውን አይፈታውም ብለው በክልሉ ያለው ሁሉንም አቅም መጠቀም እንደሚያስፈልግ ገልጸዋል። ምክር ቤቱ የተመሰረተበት ደንብ ማሻሻል እንደሚቻል አቶ ጌታቸው ተናግረዋል። ለምክር ቤቱ ባቀረቡት የስድስት ወር እቅድ 829ሺህ የተፈናቀሉ ሰዎች ወደ ቀያቸው የመመለስና መልሶ የማቋቋም ስራ ይሰራል ብለዋል።

በክልሉ ከሚፈጸመው የወርቅ ቁፋሮ ስራም ባለፉት አምስት ወራት ከ71 ኩንታል በላይ ወርቅ ወደ ብሔራዊ ባንክ ገቢ እንደሆነ አስረድተዋል። አቶ ሞገስ ታፈረ ዋና ሰብሳቢ፣ የውድብ ናጽነት ትግራይ ሊቀመንበር ዶክተር ደጀን መዝገበ ደግሞ ምክትል ሰብሳቢ አድርጎ ምክር ቤቱ መርጧል። ከአማካሪ ምክር ቤቱ አባላት አንዱ የዓረናት ትግራይ ሊቀመንበር አቶ አምዶም ገብረስላሴም

ይህ ለመጀመሪያ ጊዜ በትግራይ ታሪክ የተለያየ ሐሳብ ያላቸው አካላት የታደሙበት መድረክ ነው። በዚህ ምክር ቤት ያልተሳተፉ አንድ ሁለት ቡድኖችም አሉ። ይህ ምክር ቤት ጠንክሮ የመቆጣጠር ስራውን ካሳየ የተጋበዙት ብቻ ሳይሆን ያልተጋበዙ አካላትም እንዲገቡ የሚጠይቁበት ጊዜ ይመጣል። እዚህ ላይ ቁርጠኝነት ከጎደለ ግን እዚህ ያለውም እየወጣ ሊሄድ ይችላል። ስለዚህ ሁሉም ጠንክሮ መታገል አለበት።

ምክር ቤቱ ለማቋቋም በወጣው ደንብ መሰረት መቶ አምስት አባላት የሚኖሩት ሲሆን በዚሁ ምክር ቤት የተጋበዙ ሳልሳይ ወያነ ትግራይ የዲያስፖራ አባላትና የጸጥታ አካላት ግን አልተሳተፉበትም። የሳልሳይ ወያነ ትግራይ ሊቀመንበር አቶ አሉላ ኃይሉ ምክር ቤቱ ፕሬዚዳንቱን ከማማከር ውጭ ትርጉም ያለው የመከታተልና የመቆጣጠር ስልጣን በደንቡ አልተሰጠውም ብለው በዚህም ምክንያት ላለመሳተፍ ፓርቲያቸው እንደወሰነ ገልጸዋል። ለፕሬዚዳንቱ ሙሉ ለሙሉ ተጠሪ ሆነ

ባፈለገው ሰዓት ደግሞ ፕሬዚዳንቱ ሊበት ነው የሚችል እና ስራና ኃላፊነት ደግሞ ከማማከር ውጪ ይሄ ነው የሚባል ስልጣን የሌለው የካቢኔ አባላት መሾምና ማውረድ አይችልም። የካቢኔ ስራዎችን ደግሞ ተከታትሎ ውሳኔዎችን ማስተላለፍ አይችልም። ምንም የመወሰን ኃላፊነት የለውም ማለት ደንብ ላይ ያለ ስለሆነ ፕሬዚዳንቱ በንግግራቸው ይሄ የተፈጠረውን አማካሪ ካውንስል

ስለቀባቡት እሱን ይመስላል ማለት አይደለም። በተቋቋመበት በሕግ ደንብ መሰረት ነው የሚሰራው። አማካሪ ካውንስሉ ያው ለሌጂቲሜሲ ብቻ እንደተፈለገ ያሳያል። ምክንያቱም ደንብ ላይ የሌለን ነገር ፕሬዚዳንቱ ወጥቶ በዚህ ደረጃ ያልሆነውን ነገር አማካሪ ካውንስሉን መሳል ከተፈለገ ያን ማድረግ በሕግ ፍላጎት የላቸውም። ጊዜ አስተዳደሩን የመስራት አለመቻል አቅም ማነስ

ይህንን ለመሸፈን የመጣ መሆኑ ነው የሚያሳዩት። በዶክተር ደብረጽዮን ገብረ ሚካኤል የሚመራ የህወሀት ቡድን በበኩሉም ምክር ቤቱ ህወሀት ላይ የፖለቲካ እጥበት ለማካሄድ የተሸረበ ሴራ ነው በማለት ሲቃወመው ቆይቷል። ከዚህ በፊት ባወጣው መግለጫ ከህወሀት እውቅና ውጭ የሚቋቋመው ምክር ቤት የወረዳና የቀበሌ ምክር ቤቶች በማፍረስ በልሂቃን ፖለቲካ ለመተካት ነው በማለት

ተቃውሟል። አካሄዱ አደገኛ ነው ያለ ሲሆን በክልሉ የሚፈጸም ማንኛውም ሪፎርም ህወሀት መርቶትና አውቆት ነው መፈጸም የሚገባው ብሎ ነበር። ለአሜሪካ ድምፅ ሙልጌታ አጽበሃም መቀለም የምትከታተሉት ከዋሽንግተን ዲሲ ወደ እናንተ እየደረሰ የሚገኘውን የአሜሪካ ድምፅ የሰኞ ምሽት ዝግጅታችን ነው። ቀደም ሲል የምሽቱን አብይ ርዕስ ነበር የተከታተላችሁት። የትንታኔው መጽሔት ይቀጥላል

የትንታኔው መጽሔት የመጀመሪያው ርዕሰ ጉዳያችን ወደዚህ ወደዚሁ ወደ አሜሪካ ይመልሰናል። የትራምፕ አስተዳደር በካናዳ ሜክሲኮና ቻይና ላይ ስለሚጣለው ታሪፍ አስፈላጊነት ማስረዳቱን ቀጥሏል ይላል። የትራምፕ አስተዳደር በካናዳ ቻይናና ሜክሲኮ ላይ ለምን ታሪፍ መጣል አስፈላጊ እንደሆነ በሳምንቱ መጨረሻም ክርክሩን ማቅረቡን ቀጥሎ ነበር። ሶስቱ ሀገራት የጸፋ እርምጃ እንደሚወስዱ አስታውቀው ነገር ግን ከአሜሪካ ጋር ለመነጋገርና ለመተባበር በራቸው ክፍት እንደሆነ ገልጸዋል።

ዛሬ ጠዋት ላይ ደግሞ ዶናልድ ትራምፕ ከካናዳው ጠቅላይ ሚኒስትር ጀስቲን ትሩዶ ጋር መነጋገራቸውን አስታውቀዋል። ዶናልድ ትራምፕ ትሩዝ ሶሻል በተሰኘው ማህበራዊ መድረክ ላይ ባሰፈሩት መልእክት እኩለቀን ላይ ከትሩዶ ጋር ለመነጋገር ቀጠሮ እንደያዙ አስታውቀው አዲስ ታሪፍ በካናዳ ላይ የጣሉት በአሜሪካ የበርካቶችን ሕይወት በመቅጠፍ ላይ የሚገኘውን ፌንትነል የተሰኘውን ሱስ አስያዥ መድኃኒት በሕገወጥ መንገድ ወደ አሜሪካ መግባቱን ለመከላከልና ካናዳ ተጨማሪ ጥረት እንድታደርግ ጫና ለመፍጠር መሆኑን አስታውቀዋል።

ትራምፕ በተጨማሪም ከሜክሲኮ ፕሬዚዳንት ክላውዲያ ሼንባው ጋር በለመነጋገር ዕቅድ እንዳላቸው አስታውቋል ቬሮኒካ ባልደራስ ኢግሌሲያስ የላከችውን ዘገባ እንግዶ ወልዴ እንደሚከተሉ ያቀርበዋል አሜሪካ ከነገ ማክሰኞ ጀምሮ በካናዳ ቻይና እና ሜክሲኮ ላይ አዲስ ታሪፍ ለመጣል ተዘጋጅታለች ሀገራቱ ከፍተኛ ሱስ አስያዥ መድኃኒት ፈንትነል እና ህገወጥ ፍልሰተኞችን ወደ አሜሪካ ከመግባት አለመግታታቸው

ለታሪፍ ጭማሪው ምክንያት እንደሆነ የትረምፕ አስተዳደር ያስረዳል። የሀገር ውስጥ ደህንነት ሚኒስትሯ ክሪስቲ ኖም ጉዳዩን በተመለከተ በኤንቢሲ ቴሌቪዥን በሚዘጋጀውና ሜት ዘ ፕሬስ በተሰኘው ፕሮግራም ላይ ቀርበው አስተያየት ሰጥተዋል። እነዚህ ሀገራት ህገ ወጥ ፍልሰትን ለማስቆምና በሀገራችን በህገ ወጥ መንገድ የገቡ ዜጎቻቸውን ለመውሰድ

ከአሜሪካ ፕሬዝዳንት ጋር አብሮ መስራትና መተባበር አለባቸው። የታሪፍ ጭማሪው አሜሪካውያን በሚገዙት አትክልትና ፍራፍሬ እንዲሁም የመኪና መለዋወጫ ላይ የዋጋ ጭማሪ እንደሚያስከትል ተንታኞች በመናገር ላይ ናቸው። ዶናልድ ትራምፕ ትሩዝ በተሰኘውና እርሳቸው በባለቤትነት በያዙት ማህበራዊ መድረክ ላይ ባሰፈሩት መልዕክት የተወሰነ ችግር ሊኖር እንደሚችል ወይም ላይኖርም እንደሚችል ጠቁሞ ነገር ግን አሜሪካንን ታላቅ እንደሚያደርጉና ለዛም የሚከፈለው ዋጋ ተገቢ መሆኑን

መከፈልም እንዳለበት አመልክተዋል። የሀገር ውስጥ ደህንነት ሚኒስትሯ ክሪስቲ ኖም ጉዳዩን ከኤንቢሲ ጋር ባደረጉት ቃለ ምልልስ ላይ አንስተዋል። ዋጋ የሚጨምር ከሆነ ሌሎች ወገኖች አሜሪካ ባወጣችው ደንቦች ላይ ምላሽ በመስጠታቸው ምክንያት ነው። የካናዳው ጠቅላይ ሚኒስትር ጀስቲን ትሩዶ የአጸፋ እርምጃ እንደሚወስዱ ባለፈው ቅዳሜ ተናግረዋል።

የትረምፕ ታሪፍ ተግባራዊ የሚሆን ከሆነ ሀገራቸውም ከአሜሪካ በሚገቡ ሸቀጦች ላይ 25 በመቶ ታሪፍ እንደምትጭን አስታውቀዋል። ነገር ግን ካናዳ አሁንም በጋራ መግባባትና ትብብር ላይ እምነት እንዳላት አስታውቃለች። በአሜሪካ የካናዳ አምባሳደር ክሪስቲን ሄልማን ሄልማን

ከዋይት ሀውስ ባለስልጣናትና ከኛ የፖሊሲ ኤጀንሲ ተወካዮች ጋር በመሆን በሚቀጥሉት ቀናት ወደ ቻይና ቅንተን በችግሩ ላይ እንመክራለን። ሌላ ምን ማድረግ እንደምንችል አናውቅም። ነገር ግን የሚቀርብልንን ማንኛውንም ሀሳብ ለመመልከት ዝግጁ ነን። የሜክሲኮዋ ፕሬዚደንት ክላውዲያ ሼንባውም ችግሮችን ለመቅረፍ በጋራ ለመስራት ለካናዳና ለአሜሪካ ጥሪ አቅርበዋል። ፕሬዝደንቷ በኤክስ ማህበራዊ መድረክ ላይ ባስተላልፉት መልእክት ግን

ሀገራቸው የታሪፍም ሆነ ከታሪፍ ውጪ የሆነ የአጸፋ እርምጃ እንደምትወስድ አስታውቀዋል። የአሜሪካንን የታሪፍ ጭማሪ በተመለከተ በዓለም የንግድ ድርጅት መድረክ ላይ እንደምትሞግት ቻይና አስታውቃለች። በአጸፋው ስለምትወስደው እርምጃ ግልጽ ባታረግም ዋሽንግተን ወደ ውይይት እንድትገባ ጠይቃለች። ቬሮኒካ ባልደራስ ኢግሌሲያስ ለላከችው ዘገባ እንግዲህ ሌነኝ ዋሽንግተን ዲሲ

ቀደም ሲል ፕሬዚዳንት ትራምፕ የጣሉትን በሶስት ሀገራት ላይ የጣሉትን ታሪፍ የተመለከተውን ዘገባ ነው ተካለን የመጣ ነው። ወደ ቀጣዩ ዘገባ ስናልፍ ደግሞ እዚሁ አሜሪካ ያቆየናል። በሩብ አመት ውስጥ ባልታየው የዩናይትድ ስቴትስ አስከፊ የአውሮፕላን አደጋ የማይዛመዱ መረጃዎች እየወጡ ነው። የዩናይትድ ስቴትስ ባለስልጣናት ባለፈው ሳምንት ዋሽንግተን ዲሲ ሰማይ ላይ ተጋጅተው በተከሰከሱት አውሮፕላኖች አደጋ ዙሪያ የሚያካሂዱትን ምርመራ ቀጥለዋል።

ባለፉት 25 ዓመታት ውስጥ ያልታየ መሆኑ በተገለጸው የአውሮፕላን አደጋ የመንገደኛ አውሮፕላኑና ወታደራዊ ሄሊኮፕተሩ ይበሩበት የነበረው ከፍታን አስመልክቶ እስካሁን የወጡት መረጃዎች ግን ልዩነት ይታይባቸዋል። የአሜሪካ ድምፅ ዘጋቢ አራሽ አርበሳዲ ያደረሰን ዘገባ ስመኝሽ ቆየ እንደሚከተሉ ታቀርቧለች። ፕላን ማረፊያ የሚገኘው የደህንነት ካሜራ ባለፈው ሳምንት የአሜሪካ አየር መንገድ የህዝብ ማመላለሻ አውሮፕላን ከዩናይትድ ስቴትስ ጦር ወታደራዊ ሄሊኮፕተር ጋር የተጋጨበትን ቅጽበት ቀርጿል።

በሁለቱም አውሮፕላኖች ውስጥ የነበሩት 67 ተሳፋሪዎችና የበረራ ሰራተኞች በሙሉ በአደጋው ሞተዋል። ባለፈው ሩብ ምዕት ዓመት ውስጥ ተከስቶ የማያውቀውን ይህን አስከፊ የአውሮፕላን አደጋ ለመመርመር የፖሊስ ጀልባዎች የፖቶማክን ወንዝ እያሰሱ ይገኛሉ።

የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ነጩ ቤተ መንግሥት በሚገኘው ቢሮቸው ሆነው በሰጡት ጋዜጣዊ መግለጫ የቀድሞ ፕሬዝዳንት ጆ ባይደን ፖሊሲ ለአደጋው አስተዋጽኦ ማድረጉን ጠቁመዋል። ይህ ሁሉ የተከሰተው በመጥፎ ሕጎች ደንቦችና ባይደንና የባይደን አስተዳደር ባደረጓቸው ሌሎች ነገሮች አማካኝነት ነው። እነርሱ ያስተዳደሩበትን መንገድ ስትመለከቱ እንዲያደርጉ ከነገርኳቸው ነገሮች አንዱ

እነዚህን ውብ ማማዎች የሚቆጣጠሩ አቅም ያላቸው ሰዎች አምጡ ብዬ ነበር፣ ምክንያቱም አቅም ያላቸው ሰዎች የሉንም። ትራምፕ የቀድሞ አስተዳደር የአየር ትራፊክ ተቆጣጣሪዎችን የመቅጠሪያ መስፈርቱን ዝቅ እንዳደረገ ገልጸው እኩልነት፣ ፍትሐዊነትንና አካታችነትን ማዕከል ያደረጉ የፌዴራል መንግስት ፖሊሲዎችን ተጠያቂ አድርገዋል። እነዚህን ፖሊሲዎችም ባለፈው ሳምንት በፈረሟቸው ማስፈጸሚያ ትዕዛዞች እንደቀለበሷቸው ገልጸዋል።

በሕግ መወሰኛው ምክር ቤት አናሳ ቁጥር ያለው ፓርቲ መሪ ቻክ ሹመር ስማ፣ ሰዎች ኢንተርኔት ላይ ሴራ ሲተነትኑ አንድ ነገር ነው። የዩናይትድ ስቴትስ ፕሬዝደንት ግን የሟቾች አስክሬን እየተገኘና ለቤተሰብ እየተነገረ ባለበት ወቅት ግምት ሲወረወር ሌላ ነገር ነው። ሆድ ይረብሻል።

ይህ በእንዲህ እንዳለ የብሔራዊ ትራንስፖርት ደህንነት ቦርድ ከመንገደኞች አውሮፕላኑ የበረራ ክፍል የተቀረጸውን ድምፅና ከመረጃ መመዝገቢያ ሳጥኑ የተገኘውን መረጃ በመመርመር አውሮፕላኑ ከመሬት 99 ሜትር ከፍታ ላይ ይበር እንደነበር አመልክቷል። ከመቆጣጠሪያ ማማው ላይ የተገኘው መረጃ ደግሞ ሄሊኮፕተሩ ይበር የነበረበት ከፍታ 60 ሜትር ደርሶ እንደነበር አመልክቷል። የመረጃ መጣረስ ቢኖርም ግን ምርመራው እንደቀጠለ ነው።

የትራምፕ የመንገድ ባለስልጣን ሚኒስትር ሾን ዳፊም የአሜሪካ የአየር መቆጣጠሪያ ስርዓት ማሻሻያ እንደሚደረግበት ተናግረዋል። ጥንታዊ ነው። አንዳንድ የምንጠቀምባቸው ስርዓቶች ከሁለተኛው ዓለም ጦርነት በፊት ጀምሮ የምንጠቀምባቸው ናቸው። በዓለም ላይ ምርጥ የሆነ ስርዓት ሊኖረን ይገባል። ስለ ዘርህ፣ ስለ ሃይማኖትህ፣ ስለ ቀለምህ፣ ጾታ ወይም የጾታ ግንኙነትህ አያገባንም። የአሜሪካውያንን ደህንነት ለመጠበቅ እኔ የምፈልገው ምርጡንና አንጸባራቂውን ብቻ ነው።

በዋሽንግተን አደጋው ከደረሰ ከሁለት ቀናት በኋላ ሁለት መንገደኞችንና አራት ሰራተኞችን አሳፍሮ ሲበር የነበረ የሕክምና ሄሊኮፕተር ፔንሲልቫኒያ ውስጥ ፊላዶልፊያ የሚገኝ የመኖሪያ ሰፈር ተከስክሷል። ሄሊኮፕተሩ የተከሰከሰው መብረር ከጀመረ ከ30 ደቂቃ በኋላ መሆኑም ተገልጿል። በአራሽ አራብሳዲ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።

አድማጮቻችንና ተመልካቾቻችን እየተካተላችሁ ያላችሁት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት በቪኦ ኢትዮጵያ ቻናል ኤንኤስስ 12 ላይ በቀጣይ እየተላለፈላችሁ የሚገኘውን የአሜሪካን ድምፅ የሰኞ የህዳር 26 2017 ዓ ም ዝግጅታችን ነው። ዝግጅቶቻችንን በዌብሳይታችን አማሪክ ዶት ቪኦ ኒውስ ዶት ኮም በፌስቡክ አት ቪኦ አማሪክ እንዲሁም በትዊተር ሃሽታግ ቪኦ አማሪክ ላይ

ታገኟቸኋላችሁ በኢንስታግራም እና በዩቲዩብ ላይም የምታገኟቸው መሆኑ መጠቆም እንወዳለን አስተያየትና ጥቆማ ሲኖራችሁ ተዘዋዋሪ የስልክ መስመሮቻችን ተጠቀሙ 22259942 የስልክ መስመራችን ነው ዝግጅቶቻችን እንደቀጠሉ ናቸው ቀደም ሲል የመጀመሪያው ምዕራፍ ዝግጅቶች ወደ እናንተ ደረሱ ቀጥሎ ደግሞ የሁለተኛው አጋማሽ ምዕራፍ ዝግጅታችን ወደ እናንተ የሚደርስ ይሆናል የሁለተኛው አጋማሽ የመጀመሪያ ቅንብራችን

ስደተኞችን ስለሚመለከተው ፕሬዚዳንታዊ ትዕዛዝ ባለሙያ ያነጋገርንበት ነው።

ፕሬዚዳንት ትራምፕ ለሁለተኛ የሥልጣን ዘመን ወደ ዋይት ሃውስ በተመለሱበት የመጀመሪያው ቀን ከፈረሟቸው ፕሬዚዳንታዊ ትእዛዞች መካከል ስደተኞች የተመለከተው አንዱ ነው። ትእዛዙን ተከትሎም በሕገ ወጥ መንገድ አሜሪካ የሚኖሩና በወንጀል አድራጎት ውስጥ የተሳተፉትን ወደ አገራቸው የመመለስ ስራም ተጀምሯል። ለመሆኑ ይህን የተመለከተው የፕሬዚዳንታዊ ትእዛዝ በውስጡ የያዛቸው ጉዳዮች ምንድናቸው ናቸው ኢትዮጵያና ኤርትራውያንስ ሊያውቋቸው የሚገቡ ጉዳዮች ምንድናቸው ስንል በካሊፎርኒያ ሎስ አንጀለስ አካባቢ የኢሚግሬሽን ጉዳዮች ጠበቃ የሆኑትን ወይዘሮ ሙሉመቤት አለማዮ ጋር ቆይታ አድርገናል።

ባለሙያ ስለ ፕሬዚዳንታዊ ትእዛዙ ምንነት በማብራራት ይጀምራሉ እና አንደኛው ምንድን ነው ብዙውን ሰውም ደግሞ ያስፈራው የአይስ ኦፊሰሮች ማለትም የኢሚግሬሽን ኦፊሰሮች በአጠቃላይ መብት ስለተሰጣቸው ሰዎችን ወረቀት የሌላቸውም ወይም በአሁኑ ሰዓት ምንም አይነት ስታተስ የሌላቸውን ሰዎች

እያቆሙም ሆነ እያሰሩ ዲፖርት ማድረግ እንደሚችሉ፣ ማሰር እንደሚችሉ ስለተባለ ነው። አንዱ ደግሞ ዋናው ትልቅ ለውጥ ጠረፍ ላይ ባለው ለውጦች ላይ ነው። በፊት በጠረፍ በኩል የሚገቡ በሜክሲኮ በኩልም ሆነ በቴክሳስ አካባቢ ነው የሚገቡ በሙሉ በካሊፎርኒያ አካባቢ ከሜክሲኮ ቢያዙም እንኳን የጥገኝነት ወይም ማመልከቻ እናስገባለን፣ ፍራቻለን እንዲህ ሲሉ

እየያዟቸው ምንም ያህል ፕሮሴስ ሳይደረጉ እየለቀቁ ነበር ጉዳያቸውን እንዲቀጥሉ። አሁን ግን እሱ እንዲቆም ተብሏል። ካች ኤንድ ሪሊስ ይሉታል። እሱ እንዲቆም እና ሁሉም ቦርደር ላይ ምንም አይነት ወረቀት ከሌለው ወይም የመግቢያ ቪዛ ከሌለው ከመጣበት እንዲመለስ፣ እንዲታስር የሚያዙ ወጥተዋል። በሲቲዘንሺፕ በዜግነትም ደግሞ የተነሱ የወጡ አሉ

ልጆች ከተወለዱ በኋላ ዜግነት ማግኘታቸው የተመለከተውም አንዱ የወጣው ነው፣ እና ብናነሳቸው ጥሩ ነው ተመልካቾቻችን እንዲያውቋቸው። ዜግነትን በተመለከተ እንግዲህ በፊት ለዛውም በኮንስቲቱሽኑ በአሜሪካን ኮንስቲቱሽን ለብዙ ዓመት የጸደቀ ያለ ፎርቲንት አመንድመንት ላይ ያለ ነው። በሱ መሰረት ማንም አሜሪካን ሀገር ውስጥ የተወለደ የአሜሪካን ዜግነት እንደሚሰጠው ጸድቆ የቆየ ኮንስቲቱሽናሊ

ጋራንቲድ የሆነ መብት ነበረ። ከተወሰኑ አሁን ለምሳሌ የዲፕሎማት ልጆች ላይሰጣቸው ይችላል ዜግነት፣ ግን ሌላ ማንም አሜሪካን ሀገር መሬት ላይ አሜሪካን መሬት ላይ እስከተወለደ ድረስ ዜግነት ይሰጠዋል። አሁን እሱ ትልቅ ለውጥ አድርገውበታል እና ዜግነት ሲሰጠው የእናትና አባቱ አሜሪካን ሀገር ያላቸው ወረቀት ወይም ስታተስ ምንም እንትን

ኮንሲደር አይደረግም። አሁን ግን ባስተላለፉት መሰረት ምንድን ነው የዛ ልጅ ወይ እናት ወይ አባት ግሪን ካርድ ያላቸው ወይም ሲቲዘን ያላቸው ካልሆኑ ልጆቹ ምንም አይነት የአሜሪካን ዜግነት እንደማያገኙ ነው የሚለው። ስለዚህ አሁን ለምሳሌ አንድ ሰው በሌላ አይነት ቪዛ ሌላ አይነትም ስታተስ

ማለትም ቲፒኤስ አሁን አለ፣ ለኢትዮጵያ የተሰጠ ቴምፖራሪ ፕሮቴክትድ ስታተስ በዛ ላይ ያለ ሰው አሁን ለምሳሌ አንድ ልጅ ቢወልድ ወይ አባቱ ወይ እናቱ ግሪን ካርድ ያላቸው ወይም ሲቲዘን የሆኑ ካልሆነ አያገኝም። ምንድን ነው ዜግነትን አያገኝም፣ የአሜሪካንን ዜግነት። ስለዚህ በጣም ትልቅ ለውጥ ያመጣል ይሄ ቢያልፍ። ይሄ እንግዲህ እንዲያልፍ የተባለው

ኤግዜኪቲቭ ኦርደሩ ከተፈረመ ከሰላሳ ቀን በኋላ እና ደግሞ ኤፌክቲቭ የሚሆነው ወይም እንትን የሚሆነው ምን የሚሆነው አልከ ተግባራዊ የሚሆነው ተግባራዊ የሚሆነው ከፌብሩዋሪ ሀያ ሁለት ሺ ሀያ አምስት በኋላ ለተወለዱ ልጆች ነው ነው የሚለው። ስለዚህ ከፌብሩዋሪ ሀያ ሁለት ሺ ሀያ አምስት በፊት የተወለዱ ልጆች

ይሄ አይመለከታቸውም። ግን ይሄም ካለፈ ነው። ፕሬዚዳንት ትራምፕ በአሜሪካ ውስጥ በርካታ ህገወጥ መልኩ የሚኖሩ የሌላ ሀገር ዜጎች አሉ፣ ስለዚህ እነሱ ወደ ሀገራቸው መመለስ አለባቸው የሚል በምርጫ ቅስቀሳቸው ወቅት የሚያነሱት ጉዳይ እንደነበረ ይታወቃል። አሁን ለሁለተኛ ጊዜ ወደ ስልጣን ከመጡ በኋላ ደግሞ ይህን የሚመለከተው በተለያዩ አካባቢ ያሉ በህገወጥ መልኩ ወደ አሜሪካ የገቡ ከዚም ባለፈም በተለያዩ ወንጀሎች ውስጥ የነበሩ ናቸው የተባሉ ሰዎችን በቁጥጥር ስር በመዋል

ወደ ሀገራቸው የመመለስ ሂደት ተጀምሯል። እንዲሁ በዚህ ሂደት ውስጥ የሚመለከታቸው አካላት አግኝተው የሚጠይቋቸው ሰዎችን ወይም በዚህ የሚጠየቁ ሰዎች በምን ሁኔታ ውስጥ ያሉ ናቸው? እሱን እስኪ ለተመልካቾቻችን ግልጽ እናድርግላቸው። እንግዲህ ወይ ቦርደር ወይም ደግሞ ቦርደር ውስጥ ከገቡ በኋላ አሜሪካን ሀገር ውስጥም ከገቡ በኋላ ሊሆን ይችላል። ግን ለምሳሌ ልክ ጠረፍ ላይ የሚያዙ ሰዎችን ከነሱ ብንጀምር

እዛ ላይ እንግዲህ አሁን አንድ ሰው ምንም አይነት ቪዛ ሳይኖረው የአሜሪካን ጠረፍ ላይ ቢደርስ እና ለመግባት እፈልጋለሁ ቢል በፊት አሁን ባለፉት ሁለት አመት ሶስት አመት በተለይ በጣም የሚደረግ የነበረው ምንድን ነው? ያው ስሙን፣ ማንነቱን እንደዚህ ይመዘገባል፣ ፊንገርፕሪንት ይደረጋል፣ እሱን አሻራ እንደዚህ ከተደረገ በኋላ ይለቀቅና ወደ ፍርድ ቤት ይመራል።

ፍርድ ቤት ተመርቶ ፍርድ ቤት እንግዲህ ያለው መከላከያ ካለው እዚህ ሀገር ለመቆየት የሚችልበትን ማመልከቻ ማስገባት የሚችለው ነገር ካለ እሱን እንዲያስገባ ይፈቀድለት ነበረ። ብዙ እንዳውም ኢትዮጵያውያኖች በተለይ በጣም በብዛት በእንደዛ አይነት ሁኔታ ገብተዋል። አሁን ግን ምንድን ነው የሆነው? በእንደዛ አይነት ሁኔታ ቦርደር ላይ ወይ ጠረፍ ላይ መጥቶ አንድ ሰው ልግባ ቤል እንደዛ እንደበፊቱ

ዝም ብሎ ካች ኤንድ ሪሊስ ይሉታል። ቅድም እንዳልኩት እንደዛ አይደረግም። ያ ሰው ይታሰራል። ታስሮ ኤክስፐዳይትድ ሪሙቫል ይሉታል። በአስቸኳይ ከሀገር ውስጥ እንዲወጣ እና ያንም ፕሮሰስ መሄድ አለበት ይልሃል። ያንን ፕሮሰስ መሄድ ማለት እንግዲህ ምንድን ነው? ኢንተርቪው ይደረጋል በኢሚግሬሽን ኦፊሰር። ኢንተርቪው በሚደረግበት ጊዜ ያ ሰው

ወደ ሀገሩ የመመለስ ፍራቻ እስካልተናገረ ድረስ ማለትም ወደ ሀገር የመመለስ አልችልም ወይም ከመጣሁበት ቦታ መመለስ አልችልም ምክንያቱም ጉዳት ይደርስብኛል፣ ጥቃት ይደርስብኛል ብሎ የሚደርስበትን ጥቃት ደግሞ መስፈርቶች አሉ። በነዛ መስፈርቶች መሰረት ጥቃት ይደርስብኛል የሚለውን ለማሳመን ካልቻለ ለአንድ ኦፊሰር ወይም በቂ ምክንያት ሰጥቶኛል ካላለ ሊመልሰው ይችላል ማለት ነው።

ሌላው ደግሞ ይሄ ኤክስፐዳይትድ ሪሞቨል ወይም በአስቸኳይ እንዲወጡ የሚለው በፊት ከአስራ አራት ቀን በፊት ከአስራ አራት ቀን በላይ ያልቆዩ አሜሪካን ሀገር ገብተው ጠረፉን ደግሞ ገብተው ወደ መቶ ማይል ያህል የገቡ እንዲህ ነበር የሚለው። አሁን ግን በጣም አስፍቶት ባለፉት ሁለት ዓመታት ውስጥ የገባ ሰው በሙሉ ለዛ አይነት ነገር ሊዳረግ እንደሚችል ለኤክስፐዳይትድ ሪሞቨል በፊትም ደግሞ

እንደዚሁ ገብተው ፓሮል የነበሩት ሰዎች በአለፉት ሁለት ዓመት ውስጥ ከሆነ የአይስ ኦፊሰሮች ምንድነው? ፓሮል ፓሮል ማለት ተፈቅዶለት ወደ አሜሪካን ሀገር የተወሰነ ጉዳዮችን እንዲያስፈጽም ማለትም፣ ለምሳሌ የአሳይለም ማመልከቻውን የጥገኝነት ማመልከቻውን እንዲሰማ ያንን ለማስገባት እንዲችል ለጊዜው ገብተህ ጉዳይህን እንድትከታተል ፈቅደልሃል እንደማለት ነው።

ሙሉ ለሙሉ አድሚት ማድረግ ሳይሆን አድሚሽን ሳይሆን ገብቶ ጉዳዩን እንዲከታተል ፈቅደናል የሚል ነበረ እና እንደሱ ሲሆን ለአንድ ዓመት ፓሮል አድርገንሃል አንድ ሰው ከተባለ በዛ አንድ ዓመት ውስጥ ማድረግ የሚያስፈልገውን ማመልከቻዎቹን ማስገባት፣ ፍርድ ቤትም ደግሞ የክስ ወረቀት ይመሰረት እንደሆነ ያ የክስ ወረቀት ፍርድ ቤት እስከሚገባ እንደዚህ ጊዜ ይሰጥ ነበረ።

አሁን ግን በዛ በኩልም የገቡትን ሰዎች ከሁለት ዓመት ያነሰ ጊዜ ከሆነ እዚህ አሜሪካን ሀገር ውስጥ የነበሩት ያንን የፓሮል የተሰጣቸውን ፈቃድ አንስተው እንደገና ኤክስፐዳይትድ ሪሞቨል በሚለው ፕሮሰስ እንዲሄዱ ማድረግ አንድ ኦፊሰር ይችላል ይልሃል። የግድ ያደርጋል አይደለም፣ ግን ይችላል አንድ ኦፊሰር እንደ ሁኔታው አይቶ ሊወስን ይችላል ይልሃል። እና እንደዛ ማድረግ ደግሞ ማለት

ያ ሰው ሊታሰር ይችላል ማለት ነው። ታስሮ እንደገና ኢንተርቪው ሊደረግ ቃለ መጠየቅ ይደረግለታል። ስለ ጥገኝነት፣ ስለ ፍራቻው እንደዚህ ለብዙ ጊዜም ሊታሰር ይችላል። ወደ እንዲያው ወደዚህ ተመልካቾቻችን እናምጣውና፣ ወደ ኢትዮጵያና ኤርትራውያን በዚህ በአሜሪካ በርካቶች ይኖራሉ እና ከዚህ ጋር በተያያዘ እንደው ስጋት የገባቸው ካሉ እነማን ናቸው፣ ይህ ሊመለከታቸው የሚችለው የሚለውን

እንዲሁም ለኢትዮጵያና ለኤርትራውያን ግልጽ ለማድረግ በዛ መልኩ ቢያነሱልን የሚመለከታቸው እንግዲህ አሁን በተለይ አለቪዛ እንደዚህ እንዳልኩት በጠረፍ በኩል የገቡ ፓሮልድ ቅድም እንዳልኩት ጉዳያቸውንም እንዲከታተሉ ተብለው የተፈቀደላቸው እና ገብተው የነበሩት ባለፉት ሁለት ዓመታት ውስጥ ወይንም ደግሞ ፍርድ ቤትም ሄደው የመጨረሻ ውሳኔ ተሰጥቷቸው።

ተከልክለው መውጣት አለባችሁ የሚል የመጨረሻ ውሳኔ ተፈርዶ ከነበረ ውሳኔውም፣ ማለት ደግሞ የይግባኝ መብታቸው ሁሉም ነገር አልቆ እስከ መጨረሻው ይግባኝ እስከሚሉበት የፍርድ ቤት ደረጃ ሄደው የተከለከሉና በቃ መውጣት አለባቸው የተባሉ እነሱ ሊያስፈራቸው ይችላል። በደንብ ቪዛቸው ኤክስፓየር አድርጎ ወይም ተቃጥሎ ምንም አይነት ሌላ ማመልከቻ ያላስገቡ ኢትዮጵያኖች መሆኑ ኤርትራያኖች ማንም ማንም

በዛ ደረጃ ላይ ያለ ሊያስፈራው ይችላል። ሶ አሁን ለኤርትራውያኖች የሚያሳዝነው ቴምፖራሪ ፕሮቴክትድ ስታርስ ወይም ጊዜያዊ ጥገኝነት ወይም ከለላ ለኢትዮጵያ እንደተሰጠው ስላልተሰጠ እሱን ማመልከቻ ለማስገባት ኤርትራውያኖች አንፎርችነት ላይ አይችሉም። ለኢትዮጵያውያኖች ግን ኢትዮጵያ ደዝግኔት ሆናለች ከሁለት ሺ ሀያ ሁለት ጀምራ በአሁኑ ሰዓት ከኤፕሪል ኢሌቨን

2024 በፊት የመጡ ኢትዮጵያውያኖች እስከሆኑ ድረስ ሊያመለክቱ ይችላሉ። ለመጀመሪያ ጊዜ የሚያመለክቱ ሪሬጅስተር የሚያደርጉት ወይም በፊት የነበራቸው ቲፒኤስ የማመልከቻቸው ጊዜ አልፏል። የማሳደሻው ጊዜ አዲስ ግን ለሚያመለክቱ ማመልከት ይችላሉ። ስለዚህ ቲፒኤስ ሄ ቴምፖራሪ ፕሮቴክትድ ስታተስን ማመልከት

የጥገኝነት ወረቀታቸውን አላስገቡ ከሆነ በየፍርድ ቤቱም ሆነ በየኢሚግሬሽን ኦፊሱ ማስገባት፣ በቶሎ ብለው ማስገባት። ኦሬዲ የገባ ማመልከቻ ካላቸው ደግሞ የገባውን ማመልከቻ የሚያሳይ እንትናቸውን፣ ወረቀቶቻቸውን፣ ዶክመንቶቻቸውን መያዝ፣ ደረሰኞቻቸውን። የፍርድ ቤትም ከሆነ ፍርድ ቤት የገባበትን የሚያሳይ መያዝ። የስራ ፈቃድ ካላቸው የስራ ፈቃዳቸውን መያዝ

ብዙ ኢትዮጵያኖች ደግሞ ወይም ኤርትራኖችም ደግሞ ከሁለት ዓመት በፊት የነበሩ ከነበሩ ይሄ ኤክስፐዳይትድ ሪሙቭል የሚባለውን እንዳያደርጉባቸው እና ባይሆን አት ሊስት ፍርድ ቤት ገብተው የመከላከል መብታቸው እንዲጠበቅ እዚህ ሀገር ከሁለት ዓመት በላይ እንደቆዩ የሚያሳይ አይነት ዶክመንቶቻቸውን መያያዝ ማለትም የድሮ መታወቂያ ሊሆን ይችላል። የገቡበት ቪዛ ሊሆን ይችላል። ብቻ ከሁለት ዓመት በላይ እዚህ እንደነበሩ የሚያሳይ

ዶኪመንቶች በእጃቸው መያዝ ይመከራል። ወይዘሮ ሙሉ በቤት በአሜሪካ ድምፅ አድማጮቻችን እና ተመልካቾቻችን ስም የህግ ባለሙያነትን እንዲሁም የጠበቃ ስራዎች መነሻ አድርገን በስደተኞችን በተመለከተ በፕሬዚዳንት ትራምፕ የተፈረሙ ህጎችን ምንነትን ላይ ሀሳብ ስላካፈሉን በጣም እናመሰግናለን። ለሰጡ ሙያዊ ሀሳብም ከልብ አሜሪካ ድምፅ አድማጮቻችን እና ተመልካቾቻችን ስም እናመሰግናለን።

ተመልካቾቻችንና አድማጮቻችን ከአሜሪካ ድምፅ እየተላለፈላችሁ የሚገኘው ዝግጅታችን እንደቀጠለ ነው። ቀደም ሲል በፕሬዚዳንት ትራምፕ የተፈረመው የማስፈጸሚያ ትእዛዝ የተመለከተው በተለይም ስደተኞች የተመለከተውን ጉዳይ በተመለከተ ባለሙያ ነጋገር አነጋግረን ያዘጋጀላችሁን ዘገባ ነበር። በተካከለ የተመለስ ነው። አሁን ደግሞ ቀጣዩ ዘገባችን ወደ አማራ ክልል ይወስደናል። በአማራ ክልል ርዕሰ መዲና ባህር ዳር የጥበበ ጊዮን ስፔሻላይዝድ ሆስፒታል የቀዶ ጥገና ሕክምና ክፍል ዳይሬክተር የነበረው ዶክተር አንዱ አለም ዳኜ

ከትላንት በስቲያ ጥር 24 2017 ዓ ም ከስራ አምሽተው ወደ ቤታቸው መጓዝ ላይ ሳሉ በተኮሰባቸው ጥይት መገደላቸው ተገለጸ። የባህርዳር ከተማ አስተዳደር ፖሊስ መምሪያ የተገደሉት በዘራፊዎች ሳይሆን አይቀርም ብሏል። የመምሪያ ኃላፊ ኮማንደር ዋልሌ ቢምረው ለአሜሪካ ድምፅ በሰጡት ቃል ዶክተሩ በባህርዳር ዩኒቨርሲቲ ሕክምናና ጤና ሳይንስ ኮሌጅ ስር ባለው ጥበበ ግዮን ስፔሻላይስት ሆስፒታል ቅጥር ግቢ ውስጥ ወደሚገኘው መኖሪያ ቤታቸው እየሄዱ በነበረበት ሰዓት በከተማው

ሰባት አሚት ቆሸ በተባለ ስፍራ በታጣቂዎች በተተኮሰባቸው ጥይት ህይወታቸውን አጥተዋል ብሏል በአካባቢው ለዘርፍ ያታጥቆ የሚንቀሳቀስ ቡድን እንዳለ ያመለከቱት ኮማንደሩ ገዳዮችን ለመያዝ ብዛት ያለው የጸጥታ ኃይል መሰማራቱንም አስታውቀዋል የአማራ ክልል የጤና ባለሙያዎች ማህበር በበኩሉ በህክምና ባለሙያዎች ላይ እየደረሰ ያለውን ግድያና እስር እያሳስበው እንደሆነ ተናግሯል አስቴር ምስጋናው በዚህ ጉዳይ ላይ ተጨማሪ አላት ዶክተር በላቸው ተሰማ ጤና አስጥልኝ ጤና ስጥልኛ እንደምን ከረሙ ዶክተር በላቸው ዛሬ ደግሞ በሌላ ርዕስ ተመልሰናል

በእንግሊዘኛው አጠራር ብቻ የሚታወቅ ነው። የአማርኛ ተመጣጣኝ ስያሜውን አላገኘኝም። ቨርቲጎ በሚል የእንግሊዝኛ ቃል የሚታወቅ ከፍ ያለ የማዞር ስሜት የሚፈጥር ሰዎች ጆሯቸው ውስጥ የሚንቀሳቀስ ነገር ያለ መስሎ የሚሰማ አንዳንድ የሚረብሽ በሽታ አስመልክቶ የደረሱን ጥያቄዎች ናቸው። በቅድሚያ ይሄ ምን ያህል የተለመደ ተደጋግሞ የሚታይ ችግር ነው? መንስኤውስ ምንድን ነው? እሺ ቨርቲጎ ማለት

ወይ አንተ ራስ ስትሽከረከር ወይ አካባቢ ሲሽከረከሩ ማለት ነው ሁላችንም ይሄ ቨርቲጎ የምትባለውን ነገር በልጅነታችን አይተነዋል ያቺ ተሽከርክረን ተሽከርክረን ተሽከርክረን መሬት ላይ ቁጭ ስንል ሁሉ ነገር ሲዞርብን በጨዋታ መልክ የሚደረገው ቨርቲጎ ማለት ያ ስሜት አንተ ቁጭ ብለህ ሳትሽከረከር መከሰት ማለት አድማጮቻችን ለተፈጠሩ የቴክኒክ ችግር ይቅርታን እንጠይቃለን ቀደም ሲል የተከታተላችሁት

ቨርቲጎ ምንድን ነው? በሕክምናው አጠራር በእንግሊዝኛ ቨርቲጎ በመባል የሚታወቀው የህመም ሁኔታን የተመለከተው የሐኪሙን ጠይቁ የዛሬ ቅንብራችን ነው። ሙያዊ ማብራሪ የሰጡን የሚገኙት የአንገት በላይ ልዩ ሐኪምና የሕክምና መምሩ ዶክተር በላቸው ተሰማ ናቸው። የህመም ምልክቶችና ሕክምናውን ጨምሮ ያስረዳሉ። ይህንን እንከታተልና ቀደም ሲል ያስተዋወኳችሁን ከዛ በኋላ ደግሞ ወደ እናንተ የምናደርስ ይሆናል። ዶክተር በላቸው ተሰማ ጤና ይስጥልኝ። ጤና ይስጥልኝ። እንደምን ከረሙ ዶክተር በላቸው? ዛሬ ደግሞ በሌላ ርዕስ ተመልሰናል።

በእንግሊዘኛው አጠራር ብቻ የሚታወቅ ነው። የአማርኛ ተመጣጣኝ ስያሜውን አላገኘኝም። ቨርቲጎ በሚል የእንግሊዝኛ ቃል የሚታወቅ ከፍ የማዞር ስሜት የሚፈጥር ሰዎች ጆሮቸው ውስጥ የሚንቀሳቀስ ነገር ያለ መስሎ የሚሰማ አንዳንድ የሚረብሽ በሽጣን አስመልክቶ የደረሱን ጥያቄዎች ናቸው። በቅድሚያ ይሄ ምን ያህል የተለመደ ተደጋግሞ የሚታይ ችግር ነው? መንስዎስ ምንድን ነው? እሺ ቨርቲጎ ማለት

ወይ አንተ ራስህ ስትሽከረከር ወይ አካባቢ ትሽከረከሩ ማለት ነው። ሁላችንም ይሄ ቨርቲጎ የምትባለውን ነገር በልጅነታችን አይተነዋል። ያቺ ተሽከርከረን፣ ተሽከርክረን ተሽከርክረን መሬት ላይ ቁጭ ስንል ሁሉ ነገር ሲዞርብን በጨዋታ መልክ የሚደረገው ቨርቲጎ ማለት ያ ስሜት አንተ ቁጭ ብለህ ሳትሽከረከር መከሰት ማለት ነው። ስለዚህ አንድ ሰው ቨርቲጎ አዞረኝ በሚልበት ጊዜ

ያ ነው ዋናው ስሜት። ቨርቲጎ የምትባለውን ቃል ወይም አዞረኝ የሚለውን ቃል ለመጠቀም እነሱን አንዱ ቃል ያዞረኛል በሚሉበት ጊዜ ወይም ሐኪም ጋር ሄደው ቨርቲጎ ይዞኛል በሚሉበት ጊዜ ያንን ስሜት ነው የሚናገሩት ማለት ነው። ከዛ ለየት ያለ ስሜት ከሆነ እሱ በሰፊው ዲዚነስ ነው የሚባለው።

እሱንም መለየት ህሙማን የተሰማቸው ስሜት ወደ የትኛው በሽታ የሚያደላ መሆኑን በባለሙያ ከሚረጋገጠው ባሻገር በራሳቸው ሊያውቁ የሚችሏቸው ተጨማሪ አመላካቾች ካሉ ያነሱልናል። ለመሆኑ ግን ተለይተው የሚታወቁ መንስኤዎች አሉት? ከሆነስ ምንድን ናቸው? ቨርቲጎ ዋናው ምንድን ነው? የሰውነታችን ባላንስ ልክ አይደለም ማለት ነው። ሰውነታችን የግራና የቀኝ እንደ አውሮፕላን ባላንስ ወይም

ሚዛን የሚጠብቁ የቀኝና የግራ ሚዛን መጠበቂያ ህዋሳቶች አሉ። እነሱ የቀኙ ልክ ነህ የግራ ልክ ነህ እየተባሉ ሁሌ ይነጋገራሉ። አንደኛው ከተበላሸ ይሄ ሚዛኑ ወደ ላይና ወደ ታች ማለት ይችላል። ስለዚህ መሽከርከር ይጀምራል። ያው ማለት በወረቀት አውሮፕላን ሰርተን ስንልከው አውሮፕላኑ እንደዚህ ይሽከረከራል

በትክክል ከሰራ ነው። ግን የአውሮፕላን ቀጥ ብሎ ይሄዳል። እና ያ ሚዛኑ ልክ አይደለም ማለት ነው። ቨርቲጎ የሚያመጣው እነዛ ከምንድን ነው የሚመጡት ካል በረጅም ዝርዝር ውስጥ ልንገባ እንችላለን። ግን ዋናው ይሄ የሚዛን ህዋሳቶች እኩል አይነጋገሩም።

ዶክተር በላቸው የማዞር ስሜት ከሚቀሰቀሱ ሌሎች ህመም አይነቶች ይልቁንም ደግሞ እንደ ማይግሬን የሚባለው አይነት አልታገስ የሚል ራስ ምታት ከመሳሰሉ ጋራ ዝምድና የሚኖረው ሁኔታ አለ። ሰዎች ለመለየትም ማድረግ ያለባቸው ነገሮችም ካሉ በጣም አስቸጋሪነቱ ጎልቶ የሚታወቅ የራስ ምታት አይነት ነው። እንደ ምሳሌ የመረጥኩት ጥሩ ጥያቄ ነው። እሱ የማዞር በሽታ ወይም ቨርቲጎ ወይም ዲዚነስ የሚለያዩት ብዙ ጊዜ በምንድን ነው?

ዋናው አዙሪ ምን ያህል ጊዜ ነው የሚከሰተው? ሰከንዶች ወይም ሰዓታት? እነዚህ ናቸው ዋናው የሚለዩት። ሰከንድ በሚሆኑበት ጊዜ ዋናው የሚያዞረው ዋናው አዙሪያቺ እሷ የምትከሰተው ለጥቂት ሰከንዶች ይሆናል። ግን ከዛ በኋላ አብሮ ይሄ ማስታወኩ የማቅለሽለሹ፣ እነሱ ለረጅም ጊዜ ሊሆኑ ይችላሉ። እነዚህ ብዙ ጊዜ በተለይ ጭንቅላት ከማነቃነቅ ወይም ቀና ማለት ወይ ወደ ጎን ከመተኛት የመጡ ከሆኑ

ይሄ በናይን ፓራክሲማል ፖዚሽናል ቨርቲጎ የሚባል ችግር አለ። በጣም ብዙ የተለመደ። ይሄ የሚከሰተው በምንድን ነው? ጆሮዎችን ውስጥ ያሉት ትንንሽ ጥቃቅን ማይክሮስኮፒክ ክሪስታልስ አሉ እና እነሱ ክሪስታል ባላንስ ከሚጠብቀው ሕዋስ ውጪ በሚወጡበት ጊዜ ያው ቅድም እንዳልኩት

ሚዛኑ የግራና የቀኙ በትክክል ለመነጋገር ስለሚያመጣ አንጎልን ያሳስታሉ፣ አይንን ያሳስታሉ። እና እነሱ ትንንሽ ክርስታሎች በሚወጡበት ጊዜ ለትንሽ ሰከንዶች ያዞራሉ። ከዛ በኋላ ማቅለሽለሹ ይመጣል። አንድ እሱ ነው፣ በጣም የተለመደ። በሚወጡበት ጊዜ ሲሉ እዛው ጆሮችን ውስጥ ሆነው ነገር ግን ወትሮ ከሚቀመጡበት ቦታ ይወጣሉ እያሉ? ልክ ነው፣ ልክ ነው። ከዛ ይወጡና እዛው አካባቢ ይሽከረከራሉ። ያም ስሜት አንድ ላይ ያመጣሉ። አንደኛ እሱ ነው።

ሁለተኛ የጆሮ በሽታ አለ፣ ሜኒ የርስ ዲዚዝ የሚባል ባለፈው ፕሮግራም ትንሽ ጠቀስ አድርጌው ነበረ። የጆሮ መድፈን፣ የጆሮ መጮህ፣ የማዞር በሽታ የሚያመጣ በሽታ አለ እና እሱ ባለፈው እንደጠቀስኩት የአንገት በላይ ስፔሻሊስት ጋር መታየት አለብን። ከዛ ደግሞ አልፎ የባላንስ ሕዋሳት ወይ በቫይረስ አንዳንድ ጊዜ፣ ሌላ ጊዜ ደግሞ በባክቴሪያ ሊጠቁ ይችላሉ ይሄ

ለሰዓታት አዙሮ አስታውኮ ኢመርጀንሲ ሩም ወስዶ ሊያስቸግር ይችላል። በጆሮ አካባቢ የሚመጡት እነዚህ ናቸው። ነገር ግን በሰፊው ካየነው አንዳንድ ጊዜ ሰዎች አዙረኝ ሊላሉ ሊችላሉ። ብላድ ፕሬሸራቸው ከወረደ፣ የልብ ችግር ካለባቸው፣ የልብ አመታታቸው ልክ ካልሆነ፣ ቅድም እንዳልከው ማይግሬን በሽታዎች፣ የራስ ምታት በሽታዎች። ግን ቬስቲቡላር ማይግሬን የሚባል አለ። እሱ ራስ ምታት ሳይሆን ማዞሬት ብቻ ነው የሚያመጣው ካለ ራስ ምታት

ማዞርን ነው በሽታው። ሌላ ያው እድሜያቸው ገፋ ላሉ ወይም ለማንም ሰው የማዞር በሽታ በሚመጣበት ጊዜ እነዚህ ሳይኖሩ ስትሮክ በትልቁ ማሰብ ያለብን ነገሮች ናቸው። የመድኃኒትም ሳይድ ኤፌክቶች ይህንን ነገር ሊያመጡ ይችላሉ። ማዞር በሽታ ወይም ቨርትጎ በእነዚህ ነው የሚነሳው። እነኝህን ሁሉ ለመለየት ተገቢው ባለሙያ ጋር ሄደው መታየት አለባቸው። በህሙማን በእርግጥ በውል መለየት የሚያዳግቱ ይመስላሉ

ምናልባት የሚያባብሱ ወይም የሚቀሰቅሱ ምክንያቶችን ካሉ ማየት ብንሞክር ለምሳሌ እንደ አለርጂ ወይም ሰውነትን የሚያስቆጣ ሁኔታ የሚፈጥር ነገር ወይንም ደግሞ የአየር ግፊት መቀየር አይነት አሁን በአውሮፕላን ስንበር የሚሰማ አይነት ጆሮችን ድፍን የሚያደርግ ወይንም በሌሎች ሁኔታዎች ወይንም ደግሞ ኃይለኛ ድምፆች እንደው በቀስቃሽነት የሚታወቁ ሁኔታዎች ይኖሩ ይሆን? እነኚህም ከሆኑ ወይም ሌሎች

በሰፊ ለእናንተ ተመልካቾች መናገር የምፈልገው የቫይታሚን ዲ እና የካልሲየም ማነት ቅድም እንዳልኩት እነዛን ክሪስታሎች ሊለቅ ይችላል። እሱ የታወቀ ነው። ስለዚህ ብዙዎቻችን ቫይታሚን ዲ ማንወስድ ከሆነ እሱ ቼክ መደረግ አለበት፣ ካልሲየሙ መደረግ አለበት። የጆሮ በሽታ በፊት የጆሮ በሽታ ያላቸው ሰዎች በህፃነታቸው ብዙ የጆሮ ኢንፌክሽኖች የነበራቸው ልጆች ባደጉ ቁጥር ወይም ይሄ የጆሮ ታምቡር ቀዳዳ ካለው በሱ ጊዜ ቆሻሻ ወይም

ውሃ እየገባ እነዛ የባላንስ ኦርጋኖችን ነክቶ ቅድም ያልኩትን ቬስቲቢለር ኑሮናይቶስ ወይም ላብረንታይቶስ የተባሉትን ችግሮች ሊያመጣ ይችላል። የልብ ችግር ያለባቸው ሰዎች ሁል ጊዜ እሱ መታየት አለበት፣ መከታተል አለብን። ግን እነዚህ በሽታዎች ሳይኖሩባቸው የማዞር በሽታ ከመጣ ዋናው በኢመርጀንሲ ቸክ መደረግ ያለበት ይሄ ስትሮክ ወይም

ትራንዚንት ስኬሚክ አታክ የሚባል ሚኒ ስትሮክ እነሱ ነገሮች ቼክ መደረግ አለባቸው። አንጎል ውስጥ የደም መፍሰስ ወይም የአንጎል ውስጥ ያለ ደም ስር መዘጋት ለከፋ አደጋ የሚዳርግ ነገር አለመሆኑን ማረጋገጥ ያስፈልጋል ነው የሚሉ። አዎ። ምክንያቱም አንጎል ውስጥ ያለውን ባላንስ ዋና ቦታ ስትሮኩ እዛ ጋር ከሆነ

ብዙ ሰዎች የማዞር በሽታ ብቻ ሊሆን ይችላል ዋናው ስሜታቸው። ስለዚህ እሱ ቶሎ መታየት አለበት ዶክተር ብላቸው። ምናልባት እንግዲህ በሕክምና ያሉትን አማራጮች ብንመለከት ሲጀመር ይታከማሉ? ይሄ በሕክምና በመድኃኒት የሚረዳ ነው ወይ?

ህክምናው ዘለቄታው ምን ይመስላል? ወይም ደግሞ ህክምና የማያስፈልገው ከሆነ ሰዎች ምን ማድረግ አለባቸው? ለዚህ የህመም ሁኔታ ተጋልጠው በሐኪም እሱ መሆኑ ቨርትጎ ነው ተብሎ በተረጋገጠ ጊዜ መጀመሪያ ላይ የተነጋገርኩት ይሄ በናይን ፓራክሲዝማል ፖዚሽናል ቨርትጎ ወይም እነዛ ክሪስታሎች ከጆሮችን ውስጥ እየወጡ እያስቸገሩ ሆነ ካልሲየም፣ ቫይታሚን ዲ ቼክ መደረግ አለበት አንደኛ፣ ሁለተኛ ቬስቲቡላር ኤክሰርሳይዝ ወይም ንቅናቄ አንጎላችን እነዛን ነገሮች እንዲያዳምጥ ይሄኛው

የባላንስ አካል ችግር አለው ካለ አንጎላችን ይህኛውን አላዳምጥም እኔ በግራ ብቻ ነው የማዳምጠው ብሎ ይቀጥላል። ሌላው ደግሞ አብሮ በፊትም ተናገርኩት፣ ይሄ ጭንቀት፣ የእንቅልፍ ማጣት እንደዚህ አይነት ችግሮች ካሉ አንጎሉ የትኛው የባላንስ አካል እየተጎዳ መሆኑን ማስታወስ ስለሚረሳ ይሄ ቨርትጎ ቶሎ ቶሎ ይመጣል። እድሜ የገፋ ሰው ከሆነ ግን የስኳር በሽታ ካለባቸው የአጥንት ችግር ያለባቸው ሰዎች እሱንም አልፎ ደግሞ

የዓይን ችግር ያለባቸው ሰዎች ብዙ ጊዜ ይሄ ቨርትጎ የሚባለው የሚከሰትባቸው እነዚህ ሰዎች ናቸው። ምክንያቱም የስኳር በሽታ አንዳንድ ሰዎች ላይ እግራቸውን በደንብ ስሜቱን ይቀንሳል። የአጥንት ችግር ያለባቸው ጡንቻቸውን ድካማ አላቸው። የዓይን ችግር ያለባቸው በደንብ ማየት ስለማይችሉ

እነዚህ ሶስት ነገሮች ከጆሮ ተጨምሮ እነዛ ክሪስታሎች ተጨምረው ባላንስ የሚሰጡን እነሱ ናቸው። በተቻለ መጠን የስኳር በሽታችንን ማስተካከል፣ ንቅናቄቻችንን፣ ጡንቻዎቻችንን መገንባት፣ እነዛ ክሪስታሎች ከወጡ ካልሲየም እና ቫይታሚን ዲያችንን፣ እንቅልፍ በደንብ መተኛት፣ ንቅናቄያችንን ማስተካከል፣ እነዚህ በሙሉ ናቸው ለቨርቲጎ የሚረዱን። በሰፊው ብዙ ጊዜ በልማድ የሚሰጥ መድኃኒት አለ። ያ መድኃኒት ግን ለቨርቲጎ መድኃኒት ሳይሆን ንቅናቄ ወይም ከዛ በኋላ የሚመጣው

ይሄ የሚያቅለሸልሸው ወይም የሚያስታውከውን የሚያስታግስ ነው። እሱ ግን ያ ቨርትጎ የሚባለውን ችግር አያጠፋም። ስለዚህ አድማጮቻችንን ወይ ተመልካቾቻችንን ዛሬ መምከር የምፈልገው ለቨርትጎ መድኃኒት የለም እና ቨርትጎ በመጣ ጊዜ በጣም ከመጨነቅ ሌላ በዛ የሚመጡትን ነገሮች ማስተካከል ስኳር በሽታ፣ የአይን በሽታ

የጡንቻ መለስለስ እና የመድከም በሽታ፣ የንቅናቄ በሽታ፣ እነዚህ ነገሮች በሚተካከሉበት ጊዜ ቨርትጎ ይስተካከላል። ካልሲየም እና ቫይታሚን ዲ መስተካከል አለባቸው። ለአድማጮቻችን መምከር የምፈልገው ይሄንን ነው። በጣም ግሩም ሰፊ ማብራሪያን የሰጡን፣ ቨርትጎ በመባል የሚታወቀውን የማዞር ስሜት አይሎ የሚታይበት ሌሎች ተዛምዶ የሚሰሙ ስሜቶችም የሚከተሉበትን ሁኔታ ነው። እንዴት

ሰዎች መያዝ እንዳለባቸው ወይም ደግሞ እራሳቸውን ለበለጠ ጉዳት ላለመዳረግ ማድረግ ያለባቸውን እንግዲህ አብሮ የሚኖር አይነት የህመም ስሜት ሁኔታ ነው እንደ መያዝ እንዳለበት አስረድተውናል። በሌላ መሰል ጥያቄዎች መልሰን እንደምናገኘው ተስፋ አድርጋለሁ። ለዛሬውም በድጋሚ አመሰግናለሁ ዶክተር በላቸው። ዜር ይስጥልኝ። አመሰግናለሁ። ሰላም።

አድማጮቻችንና ተመልካቾቻችን አሁን የምናልፈው ቅድም ወደ አስተዋወቋችሁ ርዕሰ ጉዳይ ነው። በአማራ ክልል ርዕሰ መዲና ባህር ዳር የጥበበ ጊዮን ስፔሻላይዝድ ሆስፒታል የቀዶ ጥገና ሕክምና ክፍል ዳይሬክተር የነበሩ ዶክተር አንዱ አለም ዳኜ ከትናንት በስቲያ ጥር 242017 ዓ ም ከስራ ምሽት ወደ ቤታቸው በመጓዝ ሳሉ በተኮሰባቸው ጥይት መገደላቸው ተገልጿል። የዚህን የተመለከተው ዝርዝር ደርሶናል እንደሚከተለው ወደ እናንተ ይደርሳል።

በባህር ዳር ዩኒቨርሲቲ በህክምናና ጤና ሳይንስ ኮሌጅ ስር በሚገኘው የጥበበጊዮን ስፔሻላይዝድ ሆስፒታል የቀዶ ጥገና ህክምና ክፍል ዳይሬክተር የነበሩት ዶክተር አንዱ አለም ዳኜ በባህር ዳር ከተማ ከትላንትና በስቲያ ቅዳሜ ጥር 24 ቀን 2017 ዓ ም ከምሽቱ 1 ሰዓት ከ30 ገደማ በከተማው ሰባት አሚት ልዩ ስሙ ቆሼ ተብሎ በሚጠራው ስፍራ በታጣቂዎች በተተኮሰ ጥይት ተገለዋል ሲል

ፖሊስ ለአሜሪካ ድምፅ አስታውቋል። የባህር ዳር ከተማ አስተዳደር ፖሊስ መምሪያ ኃላፊ ኮማንደር ዋለልኝ ቢምረው ዶክተር አንዱ አለም ከፈለገ ህይወት ሆስፒታል ለታካሚዎቻቸው የቀዶ ህክምና አገልግሎት ሲሰጡ አምሽተው ጥበበ ግዮን ስፔሻላይዝድ ሆስፒታል ወደሚገኘው መኖሪያ ቤታቸው እየሄዱ በነበረበት ወቅት በሚያሽከረክሩት መኪና ላይ በቀኝ በኩል በተተኮሰ ጥይት መገደላቸውን

ተናግረዋል ገዳዮቹም ዘራፊዎች ሳይሆኑ አይቀሩም ነው ያሉት ወቅቱ ሁለቱ ነው እየሉ ነበር እና አንደኛው መኪና ከፊት እሳቸው ከኋላ ሆነው እየሉ እያለ የፊተኛው መኪና የተተኮስበት ረግቶ ሲያመልጥ ሁለተኛው መኪና የነበሩት ዶክተር አንዷ ነው ላይነው ጥቃት የደረሰው ነው አሁን ይሄ ሀይል ነው ብሎ መናገር የሚቻልበት ደረጃ አልደረት ነው ነገር ግን በተለምዶ እዛ አካባቢ እገታ ወንጀል የሚፈጽሙ ሰዎች እዛ አካባቢ እንደሚንቀሳቀሱ ና ለጥቅም ብለው ሰውም የሚያግቱ የሚገኙም ሰዎች እንዳሉ እናውቃለን ና ከዛ አንጻር የምትመራ ቡድን አቆቁመን ውረራ እያጣራ ያለ ሁኔታ ነው ያለ ሁኔታ ነው ያለ ሁኔታ

እንግዲህ በእኛ ግምት ሕክምና አስረጀ እንደጠበቀ ሆኖ በጎን ሳይት በቀኝ በኩል እንደተመቱ ነው የሚያሳየው። ሁሉም ነገር የሚያሳየው የቀላውም የጥሩም እዛው አካባቢ እንደ ሞቱ ነው መኪና ውስጥ ቁጭ እንዳሉ እንደተመቱም፣ መንገድ ወደ ውስጥ ገብተዋል። ወደ ከመንገድ አስፋል ስጭወጠው አሁን ላይ ፋ የማናወጣቸው ብዙ የምርመራ ስራዎችን የጀመር ናቸው አሉ ማታ ከተፈጸመ ድርጊቱ ከተፈጸመ ጊዜ ጀምሮ እንግዲህ የጸጥታ ኃይላችንም በአሰሳ ወጥቶ ነው ያለው። ጫካ ነው ያለው እዛው እየፈተሸ እያሰሳ ያለበት ሁኔታ አለ። ነገር ግን ያው ዶክተሩን መታደጊያ ወጥ የቻለበት ሁኔታ ነው ያለው።

ከሟች ዶክተር አንዱ አለም ጋር አብረን ሰርተናል። ዶክተሩ በሙያቸውም በስነ ምግባራቸውም በታካሚዎቻቸው ዘንድ የተመሰገኑ ነበሩ ያሉትና በጥበበ ግዮን ስፔሻላይዝድ ሆስፒታል የጤና ባለሙያ መሆናቸውን የነገሩንና ስማቸውን እንዳንገልጽ የጠየቁን ግለሰብ ስለ ሟቹ ሲናገሩ፣ ዶክተር አንዱ አለምን ስናውቀው በጠባዩ በጣም እጅግ በጣም ትጉ ሰው አክባሪ፣ እንዲሁም ደግሞ በሙያ ክህሎቱ እጅግ በጣም የተመሰከረለት በገባባቸው ተቋማት

እና በተማራቸው ትምህርቶች ውስጥ እጅግ አመርቂ ውጤትን በማስመዝገብ አስተማሪዎችም የሙያ ጓደኞችንም የትምህርት ጓደኞችንም እጅግ ያስደናናል ጓደኛችን ነበረ። የሙያ ዲስቲፕሊኑ እጅግ በጣም የሚያስገርም ሁላችንንም የሚያስተምር የሚመክር

ወንድማችን ነው ያጣ። ዶክተር አንዱ አለም ከመገደላቸው ከደቂቃዎች በፊት በዚሁ መንገድ በማሽከርከር ላይ እንደነበሩ ና ሲተኮስባቸው መኪናቸውን በፍጥነት በመንዳት ከግድያው ጥቃት አመልጠዋል የተባሉን አንድ ግለሰብ ለማነጋገር ቪኦኤ ያደረገው ጥረት ለጊዜው አልተሳካም። የጥበበ ጊዮን ስፔሻላይዝድ ሆስፒታል ሰራተኞች ባለፈው ህዳር ወር ላይ ሁለት ሺ አስራ ሰባት ዓመተ ምህረት በአካባቢው አሉ ባሏቸው የታጠቁ ዘራፊዎች ምክንያት የደህንነት ስጋት ገብቶናል በማለት የስራ ማቆም አድማ

ለቀናት ማድረጋቸው ይታወሳል። በወቅቱ የዩኒቨርሲቲውና የኮሌጁ አመራሮች ከሰራተኞች ጋር ባደረጉት ውይይት የሆስፒታሉን ጥበቃ ለማጠናከር ስምምነት ላይ በመደረሱ ስራ መጀመራቸውን መናገራቸውን የአሜሪካ ድምፅ መዘገቡ ይታወሳል። በሆስፒታሉ የሕክምና ባለሙያ እንደሆኑና ስማቸውን እንዳንገልጽ የጠየቁን ግለሰብ የሆስፒታሉ አጥር ቢታጠርም የታጠቁ ኃይሎች አሁንም ገብተው ሰራተኞችን እየገደሉ ነው ብለዋል።

በአጠቃላይ ሰባታ ቤት አካባቢ ከፍተኛ የሆነ የሴኩሪቲ ችግር ያለበት አካባቢ ታል መንግስት ይህንን እንዲሰራለን አጥብቀን እንጠይቃለን እና በአካባቢው የመንግስት የጸጥታ ኃይሎች የሉ የሉም ማለት አይቻልም አሉ። ነገር ግን በቂ አይደለም። ሰባታ ቤት ማረሚያ ቤት ፊት ለፊት እና ያለን የመከላከያ ሰራዊት አባላት ነገር ግን ኦርጋናይዝድ በሆነ መንገድ አካባቢው ይጠበቃል ለማለት ይቸግረናል። በቅርብ ጊዜ የተፈጠረውን ማንሳት እንችላለን። ግቢ ውስጥ የማይታወቁ አካላት እንግዲህ መሳሪያ ዊፐን ይዘው ገብተው ቢሮ ውስጥ

አንዱ የግቢውን ሰራተኛ ገለው እስኪሄዱ ድረስ በዚህ ልክ በጣም በጣም የሚያፈስ የጸጥታ ስርዓት ባይኖር ይሄ ነገር አይፈጸም ነበር።

ጥር 6 ቀን 2017 ዓ ም በዚሁ ጥበበ ግዮን ስፔሻላይዝድ ሆስፒታል የጠቅላላ አገልግሎት ክፍል ኃላፊ የነበሩት አቶ አድነው በለጠ በስራ ላይ እንዳሉ ወደ ቅጥር ግቢው በገቡ ታጣቂዎች መገደላቸውን የባህር ዳር ዩኒቨርሲቲ በወቅቱ በፌስቡክ ገጹ ያወጣውን የሐዘን መግለጫ ተመልክተናል። በጉዳዩ ላይ የጠየቅናቸው ኮማንደር ዋለልኝ ግድያው መፈጸሙን አረጋግጠው ምርመራ እየተደረገ ነው ብለዋል።

የራሱ ችግር አለ ይዘን በምርመራ እያጣራን ያለበት ሁኔታ ነው ያለ እንጂ ምክንያት የጥበቃ ስራተኞች ይቻላል ሲነሻን ለመጎዳ ስለሚ አስራን እያጣራን ያለበት ሁኔታ አለ። ይህ አሁን የዛሬ ሁለተኛ ነው የእኛ ጸጥታይል፣ እንግዲህ ሰባት አመት ላይ ሙሉ የአድማ በተናኝ ሻምበል አስቀምጠን ያን ተቋምና አካባቢ እንዲጠብቅ እንደሰራን ያለበት ሁኔታ አለ። ነገር ግን ከጸጥታይሉ ከጥበቃዎችም አልፎ የሚፈጸሙ ወንጀሎች ይኖራሉ።

በደህንነት ስጋት ምክንያት ስማቸውን እንዳንጠቅስ የጠየቁን ግለሰብ የመንግስትም፣ የፋኖም ታጣቂ ያልሆኑ ነገር ግን በግላቸው ታጥቀው ዝርፊያ የሚፈጽሙ ቡድኖች አሉ ሲሉ ተናግረዋል። ከሆስፒታሉ ሰራተኞች ውጭ ያሉ ነዋሪዎችም ይዘረፋሉ ያሉትኝው ግለሰብ አሁንም ዝርፊያው ተባብሶ ቀጥሏል ብለዋል። እንደወጠ ያለ ብለሽ ምትይው ነገር የለም። በቃ ወጠሽ ለመግባት በጣም ስቃይ ነው

እኔ አሁን እኮ የአካባቢው ነዋሪ ከዚህ እዚያው ሰለባ ነው፣ ተመሳሳይ ነው። ወጡ መግባት የማይችልበት ሰዓት ላይ ነው ያለ። ነዋሪውም ቢሆን ማለት ነው፣ ግራ ነው የሚያጋባሽ። አብረው ሁሉ የሚሰሩ ወደሚለው ነገር ሁሉ እንትን ትያለሽ።

መንግስት ባለበት የጸጥታ አካል ባለበት መከላከያ ባለበት ይህ ሁሉ ጥምር ኃይል ባለበት የባህር ዳር ከተማ አስተዳደር ፖሊስ መምሪያ ኃላፊ ኮማንደር ዋለልኝ ቢምረውን ከሆስፒታሉ ሰራተኞች ና ከአካባቢው ነዋሪዎች እየተነሳ ያለውን ቅሬታ በሚመለከት ችግሩ የሚቀረፈው ህዝቡ ከፖሊስ ጋር ተባብሮ ሲሰራ ብቻ ነው ሲሉ አስተያየታቸውን ሰጥተዋል የትኛውም ቦታ ላይ ወንጀልን ብቻውን የጸጥታ አካል ና ፖሊስ ሊከላከሉ አይችልም

ማህበረሰቡ በጋራ ሆኖ ሲሰራ ነው እና የሚከላከለው። አሁንም እየተወያየንም ያለ ነው። አጠቃላይ ማህበረሰቡንም እየጠየቅን ያለ ነው። ህጸታ ይሉ አጋዥ በሚሆንበት የመረጃ ባለቤት እንዲሁም እንዲሆን የማድረግ ስራ እየሰራ ነው ያለ ነው ስለዋለን

በርካታ እንግዲህ ማህበረሰቡን አሳክሰን ከሰራ ነው ይህን ወንጀል ማስቆም የምንችለው እንጂ ብቻውን ፖሊስ ቢሮ አይደለም። ይህ በእንዲህ እንዳለ የአማራ ክልል የጤና ባለሙያዎች ማህበር በሕክምና ባለሙያዎች ላይ እየደረሰ ያለው ግድያና ስር እንዳሳሰበው ገልጿል። የማህበሩ ጸሐፊ አቶ ተስፋ መኮንን በሕክምና ባለሙያዎች ላይ እየደረሰ ያለው ጥቃት አሳሳቢ ደረጃ ላይ ደርሷል ብለዋል። ካለፈው ሰኔ ወር ወዲህ ዶክተር አንዱ ዓለምን ጨምሮ ስድስት የህክምና ባለሙያዎች በስራ ላይ እያሉ መገደላቸውን ገልጸዋል። ጥቃቱ የደረሰባቸውን በ

ታጠቁ ኃይሎች ነው ብለዋል። ለአሜሪካ ድምፅ አስቴር ምስጋናው። ይህ በእንዲህ እንዳለ ቀደም ሲል ከተላለፈው ዜና ጋር በተያያዘ የጤና ሚኒስቴር በፌስቡክ ገጹ

ይህም በተመለከተ ባወጣው ጽሁፍ በባህርዳር ዩኒቨርሲቲ ህክምናና ጤና ሳይንስ ኮሌጅ የጠቅላላ ቀዶ ህክምና ስፔሻሊስትና የጉበት የቆሽትና የሐሞት መስመር ሰብ ስፔሻሊስት ሐኪም ተመራማሪና መምህር እንዲሁም በጥበበ ግዮን ስፔሻላይዝድ ሆስፒታል የቀዶ ህክምና አገልግሎት ክፍል ዳይሬክተር የነበረው ዶክተር አንዱ አለም ዳኛው ህልፈት የተሰማውን ሐዘን ገልጿል። ህብረተሰቡን በቅነትና በታታሪነት የሚያገለግሉ የጤና ባለሙያዎች ላይ የሚደረግ ግድያ ተቀባይነት የሌለውና የሚወገዝ ተግባር ነው ብሏል። አድማጮቻችንና ተመልካቾቻችን የምሽቱ ዝግጅቶቻችን እነዚህ ይመስሉ ነበር። አስማማየ ነው እያስተናገድኳችሁ፣ አብሬያችሁ አመሸሁ። መልካም ሽቱ ነው።